ይህ የአሜሪካ ድምፅ ሬዲዮ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 1 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ። እንደምናመሻችሁ አድማጮቻችን አስተናጋጆቻችሁን ያዳኝ ፍሳዬና፣ ጤና ይስጥልኝ። ክቡራትና ክቡራን፣ እኔም ሶሎሞን አባተነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። ፕሬዚደንት ትራምፕ ሰሞኑን በመደዳ ቶክስ ጥቃቶች 31 ሰዎች የተገደለባቸውን ከተሞች እየጎበኙ ናቸው። ድምፅ አናገኝም የሚባል ነገር መስማት አልፈልግም። በ1964 ዓ ም እኮ የጥቁሮችን የመምረጥ መብት ያረጋገጠው ድንጋጌ የወጣ ጊዜ በቂ ድምፅ አልነበረም። ድምፅ እንዲኖረን እናደርጋለን። ጫና በማሳደር ነው፣ በግፊት ነው የምናገኝው። የጠበቀ የጦር መሣሪያ ሕግ እንዲወጣ ከሚጎተጉቱ መካከል አንዷ የሆኑት የባለቀለም ሰዎች ማበልጸጊያ ብሔራዊ ኅብረት መሪ ሸርሊን አይፊል ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ታሰመናለች። በሌትናንት ጀነራል ልዑል ፋሐድ ቢን ቱርኪ ቢን አብድልዓዚዝ የሚመራ ከፍተኛ የሳውዲ አረቢያ ልኡክ ትላንት አስመራ ላይ ከፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝቶ ስለ ቀይ ባህር ቀጠና ጸጥታ ጉዳይ መነጋገራቸውን ሻባይት የተባለው የኤርትራ መንግስት ድረገጽ ገልጿል። ልዑሉ ጸረ አሸባሪነት የተባለው የጥምረት ኃይሎች አዛዥ ናቸው። የኤርትራ ሚዲያ ስብሰባው የኤርትራንና የሳውዲ አረቢያን የጋራ ግንኙነት በማዳበር እና በቀይ ባህር ቀጠና ጸጥታ ጉዳይ ላይ ያተኮረ ነበር ከማለት በስተቀር የሰጠው ዝርዝር ዘገባ የለም። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ሜዲትራንያን ባህር ላይ ፍልሰተኞችን ከአደጋ ለማትረፍ የሚንቀሳቀሱ ጀልባዎችና ሰዎች ላይ ከባድ ቅጣት ለመጣል የኢጣሊያ ፓርላማ ያሳልፈው ውሳኔ ያሰጋው መሆኑን አስታወቀ። ሊሳሽ ላይን ከድርጅቱ ጽህፈት ቤት ለቪኦኤ ያጠናቀረችውን ዘገባ ቆንጅታ ታቀርበዋለች። የግል የበጎ አድራጎት ድርጅቶች ባህሩ ላይ አደጋ ለተደቀነባቸው ስደተኞችና ፍልሰተኞች እንዳይደረስላቸው ለመከልከል የታለሙ ለውጦችን ነው የኢጣሊያ ፓርላማ ዛሬ ያጸደቀው። ወግ አጥባቂው የአገር አስተዳደር ሚኒስትሩ ማቲዮ ሳልቪኒ ያቀረቡት አዲሱ ሕግ ኢጣሊያ የባህር ክልል የሚገቡ የግል ነፍስ አድን ጀልባዎች አንድ ነጥብ አንድ ሚሊዮን ዶላር ይቀጣሉ፣ ደግሞም ጀልባዎቹ በቁጥጥር ስር ይውላሉ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ ቻርሊ ያክስሊ አዲሱ የኢጣሊያ ሕግ የአውሮፓ ሀገሮች እንደዚያ ያሉትን የነፍስ አድን ተልዕኮች ባቆሙበት በአሁኑ ጊዜ የግል የበጎ አድራጎት ድርጅቶች ፍልሰተኞችን እንዳይረዱ የሚከለክል በመሆኑ እጅጉን አሳሳቢ መሆኑን ይናገራሉ። መንግስታዊ ያልሆኑ ድርጅቶች በአደገኛው ባህር አቋርጠው አውሮፓ ለመግባት የሚሞክሩ ስደተኞችንና ፍልሰተኞችን ሕይወት ለማዳን ታላቅ ሚና ይጫወታሉ። ያ ቁርጠኛነታቸውና ሰብዓዊነታቸው በወንጀል ሊያስቀጣቸውም ነውር ሊሆንባቸውም አይገባም። የእነርሱም ሆነ የንግድ መርከቦች ከሞት ያዳኗቸውን ፍልሰተኞች ለሊቢያ የጠረፍ ጥበቃ እንዲያስረክቡም ሆነ ሊቢያ ላይ እንዲያወርዷቸው ሊታዘዙም አይገባም። ፍልሰተኞችና ስደተኞች በጅምላ ወደሚታሰሩባቸው የሊቢያ ማቆያ ጣቢያዎች መመለሱ ለጥቃት ያጋልጣቸዋል ብሏል ዩኤንኤችሲአር። ይህ በዚህ እንዳለ ዓለም አቀፍ የፍልሰት ድርጅት አይኦኤም እንዳስታወቀው ከትናንት በስቲያ ሰኞ አርባ ዘጠኝ ፍልሰተኞች ኢጣሊያዋ ወደብ ከተማ ላምፒዱሳ ደርሰዋል። የአይኦኤም ቃል አቀባይ ጆል ሚልማን እንዳሉት ጀልባቸውን ያጀቡ የመንግስት አካላትም ሆነ መንግስታዊ ያልሆኑ ድርጅት ጀልባዎች አልነበሩም። ከአርባ ዘጠኙ አርባ ስድስቱ የአይቮሪ ኮስት ሰዎች ናቸው። ሕይወታቸው ተርፎ የደረሱት ሰዎች እንደሚሉት ከአፍሪካ ጠረፍ ሲነሱ አብረዋቸው የተሳፈሩ ሀያ ሰዎች የደረሱበት ጠፍቷል። በዚህ የአውሮፓውያን ዓመት በሰባቱ ወራት ውስጥ በሜዲትራንያን ባህር ላይ ያለቁት ሰዎች ቁጥር ስምንት መቶ አርባ መሆኑን ያም የዚህን ሳምንቱን ሀያዎቹን ሳይጨምር እንደሆነ አይኦኤም አስታውቋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከሚጎበኟቸው በቅርቡ የጅምላ ቶክስ ከተከፈተባቸው ሁለት ከተሞች አንደኛው የሆነውን ደይተን ኦሃዮን እየጎበኙ ነው። ዛሬ ከዋይት ሀውስ ቤተ መንግሥት ከመነሳታቸው በፊት በመሳሪያ ቁጥጥር ላይ በጣም ጥሩ በሆነ ውሳኔ ላይ እንደርሳለን ብለው ነበር። ይሁንና መሳሪያ የሚገዙትን ሰዎች የጀርባ ታሪክ ማጥናት ያስፈልጋል የሚል እምነት ቢኖራቸውም ስለ መሳሪያ እገዳ የፖለቲካ ፍላጎት የለም ብለዋል ፕሬዚዳንቱ። ፕሬዚዳንቱ የሚያሰሙት ጸረ ፍልሰት ልፈፋ በሀገሪቱ ለሚታየው መርዛማ ድባብ አስተዋጽኦ አድርጓል፣ ግለሰቦች በገበያ ማዕከላት፣ በሙዚቃ ትርኢት፣ በመዝናኛ ቦታዎችና በእምነት ቦታዎች የጅምላ ግድያ እንዲፈጽሙ አበራቷል የሚለውን ነቀፌታ ፕሬዚደንት ትራምፕ አስተባብለዋል። ከባለቤታቸው ቀዳማዊት እመቤት ጋር ሆነው አይሮፕላን ላይ ከመሳፈራቸው በፊት ንግግሬ ሰዎችን ያቀራርባል እንጂ አይከፋፍልም ብለዋል። በአፍጋኒስታን መዲና ካቡል በሚገኘው የፖሊስ ጽሕፈት ቤት አጠገብ ዛሬ መኪና ውስጥ የተጠመደ ከባድ ቦምብ ፈንድቶ ቢያንስ 14 ሰዎች መገደላቸውን የሀገሪቱ ባለሥልጣኖች ገልጸዋል። በፍንዳታው 145 ሰዎች እንደቆሰሉ፣ ከእነሱም 92 ሲቪሎች መሆናቸውን ምክትል የአገር አስተዳደር ሚኒስትር ሆሸል ሳዳት ገልጸዋል። ታሊባን የአፍጋኒስታን ፖሊስ ማሰልጠኛ ማዕከል ባለው ቦታ ላይ ጥቃት ማድረሱን ወዲያውኑ ተናግረዋል። ፓኪስታን ከህንድ ጋር ያላትን መላ የዲፕሎማሲያዊና የንግድ ግንኙነትን ዛሬ ከቀነሰች በኋላ በኢስላማባድ ከፍተኛ የህንድ ኮሚሽነር አባላት ህንድና አባራለች ህንድና ፓኪስታን ይገባናል የሚሉት ካሽሚር ክልል የነበረውን ልዩ ቦታ ህንድ በመሻሯ ነው ፓኪስታን እርምጃውን የወሰደችው። ውሳኔው የተወሰደው ከፍተኛ የፓኪስታን ባለሥልጣናችንና ወታደራዊ መሪዎችን ያካተተ ብሔራዊ የጸጥታ ኮሚቴ ባካሄደው አስቸኳይ ስብሰባ ላይ መሆኑን የፓኪስታን ኦፊሴላዊ መግለጫ ጠቁመዋል። የህንድ መንግሥት በግሉ ለወሰደው ህገወጥ ተግባር ምላሽ ነው ይላል መግለጫው። ፓኪስታን ከህንድ ጋር ያሏትን ሌሎች መሰናዶዎችን ታያለች። የካሽሚርን ጉዳይ ወደ ተባበሩት መንግስታት ድርጅትና ወደ ጸጥታው ምክር ቤት ታቀርባለች ሲልም መግለጫው አውስተዋል። ህንድ እንደ አውሮፓ አቆጣጠር በ1949 ዓ.ም በወጣው ህገ መንግስቷ ላይ ለጃሙና ለካሽሚር የውስጥ አስተዳደር መብት የሚሰጥ ልዩ አንቀጽ አስፍራለች። በሰፈረው አንቀጽ መሰረት የካሽሚር ክልል የራሱ ህገ መንግስትና ባንዲራ የማውጣት ከውጭ ጉዳይ ከመከላከያና ከኮሚኒኬሽንስ በስተቀር በሌሎች ነገሮች ሁሉ በነፃነት የመስራት መብት አለው። ይሁንና በሂንዱ ብሄረተኛ የሚመራው የህንድ መንግስት ባለፈው ሰኞ የሀገሪቱ ህገ መንግስት የሰፈረውን አንቀጽ ሰርዟል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ደቡብ ኮሪያ በግዛቷ ላሉት የዩናይትድ ስቴትስ ወታደሮች የወጪ ድርሻዋን ከፍ ለማድረግ መስማማቷን ፕሬዚደንት ዶናልድ ትራምፕ ጠቁመዋል። ደቡብ ኮሪያ ራሷን ከሰሜን ኮሪያ ለመከላከል ስትል የበዛ ገንዘብ ለዩናይትድ ስቴትስ ለመክፈል ተስማምታለች ሲሉ ትራምፕ ዛሬ በትዊተር ገልጸዋል። ትራምፕ ስለ ገንዘቡ ልክ ባይገልጹም ከሶል ጋር ስለ ገንዘብ ድርሻ ድርድር ተጀምሯል ብለዋል። ደቡብ ኮሪያ ግን ስለ ጉዳዩ የሚደረገው ንግግር ገና ይጀመራል ብላለች። በመጨረሻም በምስራቅ ኡክራይን ላይ በተከፈተ ተኩስ አራት የኡክራይን ወታደሮች በመገደላቸው የሀገሪቱ ፕሬዚደንት ቮልዲሚር ዜሌንስኪ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በስልክ መነጋገራቸውን ገልጸዋል። ወዲያውኑ ነው ስልክ የደወልኩላቸው። ይህ ወደ ሰላም ሊያቀርበን አይችልም አልኳቸው ሲሉ ዘሌንስኪ፣ ዛሬ ኪፍ በተደረገው ጋዜጣዊ ጉባኤ ተናግረዋል። በሞስኮ የሚደገፉት ተገንጣዮች ሕዝባችንን መግደል እንዲያቆሙ እንዲነግሯቸው ለፑቲን ጥሪ አቅርቤ ያለሁ ሲሉም አክለዋል። ፑቲን የገቡላቸው ቃል እንዳለና ቆይቶ የሚገለጽ መሆኑን የዩክራይን ፕሬዚደንት ገልጸዋል። ሞስኮ ስለተባለው የስልክ ጥሪ የተናገረችው ነገር የለም። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። አመሰግናለሁ አዳነች፣ ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ በናይል ሳት ቪኦኤ 24 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ናሐሴ 1 2011 ዓ ም ምሽት ፕሮግራም ነው። ስርጭታችንን በአሃዱ ራዲዮ 94.3 ላይም ማዳመጥ ትችላላችሁ። ከብሮነት ከአንድነት እና ተመሳሳይ ፍላጎት ያለን ሰዎች በሐሳብ በሰውነታችን ልናሟላው የሚገባውን ነገር ወደ ጎን እየተው በተወሰነ ማንነት ዙሪያ የማተኮር ነገር እናያለን። ስለዚህ ይሄ ለሀገራችን አንድነት እድገት እና የሰለጠነ ፖለቲካ የራሱን አሉታ አስተዋጽኦ እያበረከተን ምጣቱን መመልከት እንችላለን። ዶክተር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ ህግና የአስተዳደር ትምህርት ኮሌጅ የሰብአዊ መብቶችና የፌዴራሊዝም መምህር ዛሬ በተካሄደ አንድ የውይይት መድረክ ላይ ከተናገሩት የተቀነጨበ ነው። ዘገባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በሐዋሳ ከተማ ውስጥ የበረታ የስርዓት አልበኝነት መኖሩን ገልጾ የህግ የበላይነትን የማስከበር ስራ እየሰራ መሆኑንም ጊዜያዊ ወታደራዊ እዝ አስታውቋል። እዙ ዛሬ ከተመረጡ የህብረተሰቡ ተወካዮች ጋር በሐዋሳ ላይ መወያየት መወያየቱ ተገልጿል። ዮናታን ዘብዲዮስ ከሐዋሳ ተጨማሪ ይዟል። ክቡራትና ክቡራን አድማጮች አሁን የአዳነች ያነበበችው መግቢያ በሚቀጥለው ዘገባ ይቀርባል። አሁን ወደ ተከታዩ የዕለቱ አብይ ርዕስ ዘገባ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰሞኑን በመደዳ የተኩስ ጥቃቶች ሰላሳ አንድ ሰው የተገደሉባቸውን የማዕከላዊ ምዕራቧን ኦሃዮ ከተማ ደይተንና የደቡቧን ቴክሳስ ግዛት ኤልፓሶን እየጎበኙ ናቸው ዛሬ ጥቃቶቹ በሁለቱም ከተሞች ውስጥ የተከፈቱት ሀያ አራት ሰዓት ባልሞላ የጊዜ ልዩነት ነው። ዴይተን ላይ የገዳዩን የራሱን እህት ጨምሮ ዘጠኝ ሰው ተገደለ። ከሜክሲኮ ጋር በምትዋሰነዋ ኤልፓሶ ደግሞ 22 ሰው። ፕሬዚደንት ትራምፕ ሁለቱንም ከተሞች እየጎበኙ ያሉት በነፍስ ወከፍ የጦር መሣሪያ ሽያጭና ዝውውር ላይ የጠበቀ ቁጥጥር እንዲደረግ አሜሪካውያን አበርትተው እየወተወቱ ባሉበት ጊዜ ነው። ፕሬዚደንቱ ራሳቸውም የመግቢያና የመኖሪያ ፍቃድ በሌላቸው ፍልሰተኞችና ስደተኞች ላይ የሚያወርዷቸው ዘለፋ አዘል ንግግሮችም ከብዙዎች ውግዘትና ቁጣን እያስከተሉባቸው ነው። ትናንት ዋይት ሐውስ ደጅ ላይ የወጡ የጠንካራ የመሳሪያ ቁጥጥር ተሟጋቾች በዴሞክራቶች የበላይነት የተሞላው የዩናይትድ ስቴትስ የሕግ መምሪያ ቀደም ሲል ያጸደቀውን የሕግ ረቂቅ በሪፐብሊካን አብላጫ መቀመጫ የተያዘው የሕግ መወሰኛ ምክር ቤት እንዲያጸድቀው ሲጠይቁ ውለዋል። ያ የተወካዮች ምክር ቤት የሕግ ረቂቅ የነፍስ ወከፍ የጦር መሳሪያ ከጠመንጃ ማሳያ ትርኢቶችና ከኢንተርኔት የሚሸምቱትን ጨምሮ ከመግዛታቸው በፊት በሁሉም ላይ የማንነትና የዳራቸው ፍተሻና ጥናት እንዲደረግ የሚያስገድድ ድንጋጌ ሐሳብን የያዘ ነው። የባለቆዳ ቀለም ሰዎች ማበልጸጊያ ብሔራዊ ኅብረት ወይም በምሕፃር ኤንኤሲፒ የተባለ የሚጠራው ማኅበር የሕግ መከላከያ ፈንድ ፕሬዚደንት ሼርሊን አይፊል የሕጉን ረቂቅ ሐሳብ አጥብቀው ከሚደግፉ ሰዎች መካከል ናቸው። ድምፅ አናገኝም የሚባል ነገር መስማት አልፈልግም። በ1964 ዓ ም እኮ የጥቅሮችን የመምረጥ መብት ያረጋገጠው ድንጋጌ የወጣ ጊዜ በቂ ድምፅ አልነበረም። በተወካዮች ምክር ቤት ውስጥ የሚበቃ ድምፅ ተገኝቶ አያውቅም። ይህንን ቃል መስማት አልፈልግም። እኔ ድምፅ እንዲኖረን እናደርጋለን። ጫና በማሳደር ነው፣ በግፊት ነው የምናገኘው። ያንን ግፊታችንን ለማበርታት ደግሞ ጊዜው አሁን ነው። ፕሬዚደንት ትራምፕ በሁለቱ ከተሞች ላይ የደረሰውን አስደንጋጭና አሳዛኝ አደጋ አስመልክተው ከትናንት በስቲያ ሰኞ ንግግር ሲያደርጉ ለእንዲህ ዐይነት የጭፍጨፋ አድራጎቶች ምክንያት ብለው በአጽንዖት ከጠቀሷቸው ጉዳዮች መካከል የአእምሮ ጤና መታወክንና ሁከት የበዛባቸውን የቪዲዮ ጫወታዎች አንስተዋል። በመላ አገሪቱ ውስጥ ማንም እየተነሳ መሣሪያ የመግዛትና የመያዙን ነጻነት ጉዳይ ግን ቸል ብለውታል፣ በተለይ ከፍተኛ አቅም ያላቸው የመደዳ ተኩስ የግንባር ጥቃት መክፈቻ መሳሪያዎችን የግል ባለቤትነት በተመለከተ ይህ የትራምፕ ንግግር በአንድ የምሽት መዝናኛ ውስጥ ዘጠኝ ነዋሪዎቻቸው የተገደሉባቸውን የዴይተን ከተማ ከንቲባ ናን ዌልን በእጅጉ አሳዝኗል። በሰጡት አስተያየት አዝኛለሁ ማለት የሚጠበቅባቸውን ሳይሉ ቀርተዋል። የመሳሪያን ጉዳይ እያነሱት አንድ ጊዜ ብቻ ነው ፕሬዚዳንቱ ባለፉ ጥቂት ዓመታት ውስጥ የጦር መሳሪያ ችግሮችን አስመልክቶ ከሚያሰሙት ንግግር በእውነቱ እምነታቸው ምን እንደሆነ እንኳን የሚያውቁ አይመስለኝም። ደቡባዊቷ ኤልፓሶ ውስጥ በአንድ የገበያ ማዕከል ውስጥ በነበሩ ሰዎች ላይ መደዳ ተኩስ ከፍቶ ሀያ ሁለት ሰው የፈጀው ጥቃት አድራሽ አደጋውን ለመጣል ከመነሳቱ ከጥቂት ሰዓታት በፊት የነጭ የበላይነትን የሚሰብክ ምንጫቸው ላቲን አሜሪካ በሆነ ሰዎች ወይም በሂስፓኒኮች ላይ እጅግ የበረታ ጥላቻ እንዳለው የሚገልጽ ጽሑፍ ኢንተርኔት ላይ አውጥቶ ነበር። ፕሬዚደንት ትራምፕ በከትናንት በስተያው ንግግራቸው እንዲህ ዐይነቶቹን ሐሳቦችና ቃላት እንደሚያወግዙ ተናግረዋል። ይሁን እንጂ ራሳቸውም ቢሆኑ ቀደም ሲል ባደረጓቸው ንግግሮቻቸው እንዲሁ አይነት አመለካከቶችን ሲያንጸባርቁና ሲዘሩ ቆይተዋል እያሉ የሚነቅፏቸውና ቁጣቸውን የሚገልጹባቸው ሰዎች ጥቂት አይደሉም። ከእንደዚያ አይነት የፕሬዝደንቱ መድረኮች መካከል የዛሬ ስድስት ወር አካባቢ እዚያቹ ኤልፓሶ ከተማ ውስጥ የነበራቸውን ከሜክሲኮና ከሌሎችም የላቲን አሜሪካ ሀገሮች የሀገራቸውን ድንበር እያቋረጡ የሚገቡ ወንጀለኞችን እከላከልበታለሁ የሚሉትን የድንበር ላይ የግንብ አጥር እንደሚያቆሙ በድጋሚ ያረጋገጡበትን መድረክ ያስታውሳሉ ወቃሾቻቸው። የግንብ አጥሮች ይሠራሉ። በመሠረቱ የተነጋገርን ላለንበት ችግር የእነርሱን ያህል የሚሠራ ሌላ ምንም ነገር የለም። አደንዛዥ እጾችና ቅመማ ቅመምን ማስቆም አለብን። አሸጋጋሪዎችን ማቆም እንፈልጋለን። ወንጀለኞችን ወዲህ ከመምጣት ማቆም እንፈልጋለን። አጥሮች ሕይወት ያድናሉ። አጥሮች የማይገመት ቁጥር ያላቸውን ሕይወቶች ያድናሉ። ለመጪው ምርጫ ዴሞክራቲክ ፓርቲውን ወክለው ለፕሬዝደንትነት ለመወዳደር እየተፎካከሩ ያሉት ቀድሞ የዚያችው የኤልፓሶ ከተማ ሕዝብ እንደራሴ ሆነው በኮንግረስ ውስጥ ያገለገሉት ቤቶ ኦሮርክ በትራምፕ ላይ የመረረ ቅሬታ እያሰሙ ናቸው። እንዲያውም በእነዚያ ጸረ ፍልሰተኛ ንግግሮቻቸው ምክንያት ወደ ከተማችን እንዲመጡብን አንፈልግም ብለዋል። መዘዙ እኮ ብዙ ነው። በዚህች አገር ውስጥ በጥላቻ የታጨቁ ወንጀሎች እየበረከቱ መጥተዋል። ባለፉት ሦስት ዓመታት በእያንዳንዳቸው ውስጥ አይተናቸዋል። ሌላ ተጨማሪ ማረጋገጫ የሚፈልግ ካለ ባለፈው ቅዳሜ የተፈጸመው አድራጎት ፕሬዚዳንቱ ምን እንደ ፈጠሩ ለማሳየት በቂ ማስረጃ ነው። እና አሁን ይህን ችግር እስከ ወዲያኛው ለመፍታት የሚያስችል አንዳች ገንቢ መላ ይኖራቸዋል ብዬ የማምን ይመስላችኋል? በጭራሽ። የኤልፓሶ ከንቲባ ዲማርጎ ግን ትራምፕ ወደ ከተማቸው ከሄዱ በደስታ እንደሚቀበሉና እንደሚያስተናግዷቸው ቀድመው ተናግረዋል። በነገራችን ላይ ፕሬዚደንቱ ሰሞኑንና በዛሬውም የሁለቱ ከተሞች ጉብኝቶቻቸው ወቅት ለጦር መሳሪያ ሁከት የአእምሮ ጤና መቃወስን ችግር እንደ ሰበብ አድርገው ደጋግመው መናገራቸውን የአሜሪካ የሥነ ልቦና ማኅበር አጥብቆ አውግዟል። የአእምሮ ጤና ችግር ያለባቸው ሰዎች ራሳቸው የእንዲህ ዐይነት ሁከቶች ቀዳሚ ተጋላጭና ተጎጂዎች መሆናቸውን ማኅበሩ አስታውቆ የፕሬዝደንቱ ንግግሮች ሕሙማኑ ሊያገኙ የሚገባቸውን ትኩረትና ሕክምና እንዳያገኙ በየማኅበረሰቦቻቸው ውስጥም ለመገለልና ለተጨማሪ ጥቃት እንዲዳረጉ ሁኔታዎችን የሚያመቻች ነው ብሏል። ሰሎሞንን ለዘገባው እናመሰግናለን። የአሜሪካ ድምጽ መጽሔትን ነው እየሰማችሁ ያላችሁት። የትንታኔው ክፍል ይቀጥላል። ቀደም ሲል ወደ ተዋወቀው ዘገባ እናልፋለን። ከሐዋሳ የደረሰን ነው። በሐዋሳ ከተማ ውስጥ የበረታ የሥርዓት አልበኝነት ችግር መኖሩንና ሕግንም የማስከበር ሥራ እየሠራ መሆኑን ጊዜያዊ ወታደራዊ እዝ አስታውቋል። እዙ ዛሬ ከተመረጡ የህብረተሰብ ተወካዮች ጋር ሐዋሳ ላይ መወያየቱ ተገልጿል። ዮናታን ዘብዴዎስ ተጨማሪ አለው። የክልሉና የአዋሳ ከተማን የፀጥታ ዘርፍ እየመራ ያለው ወታደራዊ እዝ ዛሬ ከሐዋሳ ከተማ ነዋሪዎች ጋር በአካሄደው ውይይት ላይ የተገኙት የሐዋሳ ከተማ ነዋሪ አቶ አስቻለ ወደው ኢሼ የከተማው ነዋሪ ሰላሙና የከተማውን ጸጥታ የመጠበቅ ኃላፊነት አለበት ብሏል። የሰዳማ ህዝብም በአዋሳ ከተማና በዞኑ ከሐምሌ 11 2011 ዓ ም ጀምሮ የተፈጠረው የጸጥታ መታወቅ ያስከተለው ጉዳት በአንድም ሆነ በሌላ በኩል ልጆቻቸው የፈጸሙት በመሆኑም ኃላፊነት መውሰድና ይቅርታ መጠየቅ አለባቸው ሲሉ ተናግሯል። መከላከያ ሰራዊትና የጸጥታው ኃይል በአዋሳ ከተማና በዞኑ መረጋጋት እንዲፈጠር ብሎም ሁከትና ረብሽ ለማስወገድ የወሰደው በትዕግስት የተሞላ እርምጃ የሚያስመሰግነው መሆኑን ገልጸው የተፈጠረውን የጸጥታ ችግር በተመለከተ ክልሉን የስዳማ ዞርና የአዋሳ ከተማ የመንግስት የስራ ኃላፊዎችን ኃላፊነታቸውን አልተወጡም ሲሉ ይከሳሉ። ሌላም የመጡ እንበል የስዳማም ልጆች የሌላውም የሆኑ የእኛም ልጆች ነጻ የሆኑበትና ስዳማን አይገልጽም ብለን የምንከላከልበት አንደበት የለንም። የእኛውም ሌላውም ለዚህ የተሰማሩ ናቸው። ያሰማራቸው ክፍል ማ እንደሆነ ከእኛ የበለጠ ልታውቁ ይችላላቸው። እኛም የራሳችን ግምት አለን። ቆመን ባናየ እንኳን ግን ይህንን ለመግታት እውነቱን ለመናገር እነዚህ የአስተዳደር አካሎቻችን በእውነት መቆጣጠር ይችሉ ነበር። ሌላ የውይይቱ ተሳታፊ የሆኑት ሀጂ ሐሺም ሁሴን በበኩላቸው የተፈጠረው የጥታ ችግርና ጉዳቱ የሲዳማን ህዝብ አይወክልም፣ ሰላምና መረጋጋት የማይፈልጉ ወገኖች እየፈጸሙት ድርጊት ነው ብሏል። የታሰሩ ሰላማዊ ናቸው ያሏቸው ግለሰቦችና ምሁራን ጉዳያቸው ተጣርቶ እንዲፈቱም ጠይቀዋል። በዋናነት ሰላም ያለው ሕዝቡ ጋር የራሱን ሰላም የራሱ ሊጠበቅ ይገባል። ሰላሙ እርስ በራሳችን ሰላማችን ከጠበቀን እኔ ቀበለን ከጠበቅኩኝ መንደረን ከጠበቅኩኝ፣ ለሌላውም ልክ በዛው ልክ ሰፈሩን ከጠበቀ አጥፊውንም ማን እንደሆነ ለይተን እዛ ሰፈር ውስጥ ነው ቀበለ ውስጥም ተጠያቂ ማን ነው የሚለው ነገር ከኛ ነው እንግዲህ የሚወጣው። ባለፈው የተከሰተው 11 11 ላይ የተከሰተው ነገር በሰላማዊ መንገድ መመለስ ሲገባው በኃይል ሲዳማ የማይወክል ሲዳማ ጠይቆ ሌላ ሀይል ገብቷል። አሁን ትምህርት ይወስደናል። በዚህ የተፈጠረው ነገር ትምህርት ይወስደናል። ከአሁኑ በኋላ እንደ ድሮ ወደ ድሮዋችን መመለስ ያስፈልጋል። ከተሳታፊዎች ዘንድ ኮማንድ ፖስቱ እንዲወጡ ፍላጎት የሚያሳይ ሰዎች ሀሳባቸውን የሰጡ ሲሆን በአንጻሩ ደግሞ እንዲቆዩና ሰላምን እንዲያረጋገጡ የፈለጉ አስተያሰጫዎችም እንደነበሩ ታዝበናል። በውይይቱ ላይ የተገኙት ወይዘሮ ገነት ጋቢሳ ሰላም በማስከበርና ወንጀለኞችን ለህግ በማቅረብ ረገድ የወታደርና የህዝቡን ሚና አስመልክተው በሰጡት አስተያየት ህዝቡ ሰላም ፈላጊና አቃፊ ነው፣ ችግር ፈጣሪው ሌላ ኃይል ነው ሲሉ ተናግሯል። ኮማንድ ፖስቱ ማለት በዚህ በሐዋሳ ከተማ ውስጥ ቅድም አንድ ጓድ አንስቷል። የሚኖር አይደለም፣ የራሱ ተልኮ ያለው ነው። ህዝቡ ግን ከተማውን ነቅቶ በደንብ መጠበቃል። ይህ ኃላፊነት የህዝብ ነው። ከነቅድሙ የሚነሱ ነገሮች አሉ። ከዚህ በፊት እኮ በርካታ ነገሮች በከተማችን ውስጥ ሲነሱ፣ እስከ ታች በመንደር በጎጥ ህዝቡ እየተደራጀ ከከተማ ውጭ የመጡ ፀጉረ ልውጦች አሉ በከተማችን ውስጥ ገቡ ተብሎ ዘራፊ ገብቷል እየተባለ ህዝቡ እየተወያየ ከተማውን እየጠበቀ እዚህ ያደረሰ ህዝብ ነው። አሁንም ቢሆን እኔ ህዝቡ ይችላል ነው የምለው አሁን ባለንበት ደረጃ ላይ ከተማችን ተረጋግቷል። ምንም የሚያሰጋ ነገር እኔ ያለ አይመስለኝም። ህዝቡ አሁን ኮማንድ ፖስቱ ቢሄድም እኔ ህዝቡ ከተማውን ከጠበቀ ይችላል የሚል ሙሉ እምነት አለኝ። በጋራ ሆነን ከተማውን የምንጠብቅ ከሆነ ህዝቡ እንደ ቀድሞ አይነት ትብብር አሳይቶ እያንዳንዱን መንደር የሚያይ ከሆነ ከተማው ወደ ሰላም ጎዳና ይመጣል የሚል ነገር አለኝ። በሀሳቡ እንደማይስማሙ በሰጡት አስተያየት ያረጋገጡት የሐዋሳ ከተማ ወታደራዊ እዙ ሰብሳቢ ኮሎኔል ተክለ ብርሃን ገብረ ምድን ጥፋተኞችን ለመሸፈን የሚደረገው ጥረት አስፈላጊ አለመሆኑን ተናግሯል። ሁለተኛ አሁን ያለ ችግር ለሲዳማ አይወክልም የሚላለ ምክንያቱም ከሌላ ከሌላ የመጣ ሰውም አለ የሚላለና ይሄ ምንድን ነው ችግር ያለው በሲዳማ ውስጥ ነው ቤት የተቃጠለን። በሲዳማ ውስጥ ነው መኪና መንገድ የሚቋረጥ ያለን። በሲዳማ ውስጥ ነው ቤት የሚፈርስ ያለን። በሲዳማ ውስጥ ነው ያውን ብቻ አይደለም፣ እናየው እኛ በአካል ስለነበር ነው። ማንኛውም ሰው ችግሩ መቀበል ያለ መቀበል የራሱ ኃላፊነት ነው ሊሆን የሚችለው በግልጽ መነጋገር እኮ ነው። መሸፋፈን መኖር የለብንም እኛ የምንሸፍነው ስለሌለው፣ ማለት እኔ ችግረኛ እኮ አንተ ችግረኛ ነው ብሎ የሚሰጠኝ ሰውን የሚቀበለው ካልሆነ በስተቀር ግን ሁለት ነገሮች አለ እኔ 59 ሜ የተቀመጥኩት 49 የተቀመጥኩት ከዛ ሲዳማ ሰላም ነው፣ ችግር የለውም። እሺ ሰላም ከሆነ ማን ነው ችግርተኛው? ሁሉን ነው እኛ እንድንይዘው ከማድረግ አንጻርም ጭምር ነው ችግርተኛው እኔ ከየትን ከየትም ይምጣ ችግር የሚፈጥር ከሆነ ተክለ ብርሃን ችግር ፈጥረሃል ብሏችሁ ያዙን አምጡት ነው እኛ እንዲይዘው ወይ ጠቁሙን ነው። አንድ ክፍለ ከተማ ይህን ነው አንድ ክፍለ ከተማ ይህን የሚባል ነገርስ የለም። ምናት ሐዋሳ ችግር ከተፈጠረ ፈጣሪው እዚህ ሲዳማ ጥሩ ከሆነ ፈጣሪው ተክለብራነ ብላችሁ ስቱን ነው። ምንፈልጎችናትኛ በሐዋሳ ከተማ ከፍተኛ የሆነ ስርዓት አልበኝነትና የተለያዩ ወንጀሎች የተፈጸሙ መሆናቸውን ተናግረው ወታደራዊ እዙ የህግ የበላይነትን የማስከበር ስራ እንደሚሰራ አስታውቀዋል። በሐዋሳ ከተማ ሊከሰት የሚችለውን ከፍተኛ ጥፋት የጸጥታው መዋቅር ያለ ህብረተሰቡ ድጋፍ ብቻውን መመለስ ችሏል የሚል እምነት የለንም ያሉት ኮሎኔል ተክለ ብርሃን ነውጡን የማይደግፉ እንዳሉ ሁሉ ከህዝቡ መሃል በመህሪም ሆነ በተግባር የደገፉና የተሳተፉ መኖራቸውን ተናግሯል። አሁንም በቁጥጥር ስር ያልዋሉ በነውጡ ውስጥ ተሳትፎ የነበራቸው ግለሰቦች መኖራቸው ቸውን ተናግረው ህገወጥ የወጣቶች አደረጃጀትም ሌላው የከተማው ህዝብ የስጋት ምንጭ መሆኑን ገልጿል። ወታደራዊ እዙ በየክፍለ ከተማው መቋቋሙና እስከ ቀበሌያቸው በመውረድ ህግ የማስከበርና የህብረተሰቡን ደህንነት የማስጠበቅ ተግባር እንደሚያከናውን ገልጸው በየአካባቢው ያሉ የከተማው ነዋሪዎች አጥፊዎችን በማጋለጥና አሳልፈው በመስጠት ከጸጥታው አካል ጋር ሊተባበር እንደሚገባም ተናግሯል። ከተማዋን ወደ ቀድሞ ሰላማዊ እንቅስቃሴ ለመመለሱ የፖለቲካ አመራሮች፣ የሃይማኖት መሪዎችና የአገር ሽማግሌዎችም ኃላፊነታቸውን በአግባቡ መወጣት እንዳለባቸው የተናገሩት ኮሎኔል ተክለ ብርሃን አባቶች ልጆቻቸውን ምክርና ና በመገሰጽ ኃላፊነታቸውን ሊወጡ ይገባል ብሏል። ለአሜሪካን ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ሕጋዊ የመኖሪያ ፈቃድ ሳይኖራቸው በባዕድ አገሮች በችግርና በእስር ቤት የነበሩ ቁጥራቸው ከ112 ሺህ በላይ የሆነ ኢትዮጵያውያንን በአንድ ዓመት ውስጥ ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታወቀ። ከእነዚህ ውስጥ 24 ሺዎቹ በየእስር ቤት ውስጥ እንደነበሩ ሚኒስቴሩ ገልጿል። በሌላ በኩል ዜጎች በህጋዊ መንገድ ወደ መካከለኛው ምስራቅ አገሮች ሄደው እንዲሰሩ በተደረገው ስምምነት የመጀመሪያ ዙር ተጓዦች ከቀናት በፊት ሳውዲ አረቢያ መግባታቸው ተነግሯል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸውን ያነጋገረችው ጽዮን ግርማ ዝርዝር ዘገባውን ይዛለች። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው መስሪያ ቤታቸው በአንድ አመት ጊዜ ውስጥ ልዩ ትኩረት ሰጥቶ ባከናወነው ዜጋ ተኮር ስራ በተለያዩ ሀገራት የነበሩ 112615 ዜጎችን ወደ ሀገር ውስጥ ማስገባቱን ገልጸዋል። በዚህ በዜጋ ተኮር ዲፕሎማሲ ላይ በተለያዩ ሀገራት ያሉ በችግር ላይ የሚገኙ ዜጎቻችንን በፈቃደኝነት ወደ ሀገራቸው የሚመለሱ የማድረግ ስራዎችን ነው። እዛ ላይ የተጠቀሰው በዚህች ብቻ ይሆኑ በተለያየ መልክ ህጋዊ መኖሪያ ፈቃድ ሳይኖራቸው በተለያዩ ሀገራት የሚገኙ የሀገር መንግስት ከሀገር እንዲወጡ የተባሉ ዜጎችን ያጠቃለል ቁጥር ነው። ይህ በአመት ውስጥ የተጠቀሰው። ሌሎቹ ደግሞ በህገወጥ መንገድ እየኖራቸው ነው በሚል በእስር ቤት ውስጥ የነበሩ ከየሀገራቱ መንግስታት ተወካዮች ጋር በሚደረግ ድርድር ተፈተው እንዲመለሱ የተደረጉ ናቸው። ከእነዚህ አንድ መቶ አስራ ሁለት ሺ ስድስት መቶ አስራ አምስት ውስጥ ሀያ አራት ሺ ሰባት መቶዎቹ እስር ቤቶች ውስጥ የነበሩ ሲሆኑ ቀሪዎቹ ህጋዊ መኖሪያ ፈቃድ የሌላቸውና በደረሰባቸው ችግር ምክንያት ወደ ሀገራቸው ለመመለስ የጠየቁ ናቸው። በህመም ላይ የነበሩ በዚህ ቁጥር ውስጥ ተካተዋል። ተመላሾቹ ከየት ከየት ሀገር እንደተመለሱ አቶ ነቢያት ያስረዳሉ። ብዙዎቹ የጎረቤት ሀገሮች አሉ በቁጥር ግን አብዛኛውን ቁጥር የሚይዘው መካከለኛው ምስራቅ በዋነኛነት ሳውዲ አረቢያ ነው። ሳውዲ አረቢያ የሚገኙ ዜጎች፣ ሌሎች ከየመን አካባቢ እንደዚሁ የተመለሰው ይኖራሉ። ከጅቡቲ ከሊቢያን በተወሰነ ደረጃ ሌሎች ደግሞ ከዚህ በደቡብ አፍሪካ አቅጣጫ በኬንያ ከታንዛኒያ፣ ማላዊ እስከ ታች ድረስ ከደቡብ አፍሪካ ባለው መስመር ውስጥ እንዲሁ በተለያዩ ህገወጥ አዘዋዋሪዎች ወደዚያ አካባቢ ሲንቀሳቀሱ የነበሩ መስሬት ውስጥ የነበሩ ተፈታ የመጡበት ስራ ነው። በሌላ በኩል ባለፈው ሐምሌ ወር ብቻ ኢትዮጵያውያኑ ወደ መካከለኛው ምስራቅ አገራት አስከፊ የሆነ የበረሃ ላይ ጉዞ ሲያደርጉ ባህር ውስጥ እየሰጠሙ ሞተዋል። በጉዞ ላይም ከሶስትና ከአራት ጊዜ በላይ ከመሸጥ ጀምሮ ዘግናኝ የሆነ ጥቃት እንደሚደርስባቸው ይናገራሉ። እንደ ዓለም አቀፉ የፍልሰት ድርጅት አይኦኤም ሪፖርት መሰረትም ፍልሰተኞቹ አገር ውስጥ ከገቡ በኋላ ተመልሰው በዚህ አስከፊ ጉዞ ለመሻገር እንደሚሞክሩ ይፋ አድርጎ ነበር። እነዚህ የገቡት ስደተኞች ተመልሰው እንዳይወጡ የኢትዮጵያ መንግስት ምን ያደርጋል በሚል አቶ ነቢያት ተጠይቀዋል። የውጭ ጉዳይ ሚኒስቴር ችግር እየተካፈለ እንደመሆኑ እዚህ ሀገር ውስጥ ከክልሎች ጋር በተለይ በብዛት ልጆች ከሚወዱባቸው ክልሎች ጋር መመካከር ሰዎቹ ሳይንቀስ የገቢ እንዲህ አይነት ችግር እንዳይጋለጡ የተለያዩ ስራዎች የሚሰሩ የጋራ ምክክሮች እየተደረጉ ይገኛሉ። በየጊዜው ዜጎች ለአደጋ እየተጋለጡ በርካታ የዜጎችን ሕይወት እያለፈበት ያለ አጋጣሚ በመሆኑ ይህን ነገር ማስቀረትን መከላከል የሚቻለው በመሰረቱ ከዚሁ ካሉበት ቦታ ሳይነቃነቁ አደጋውን አስቀድሞ ማሳየት ሲቻል ነው። ግን ከዛም በላይ በዚህ ዜጎች እንቅስቃሴ ላይ የህገ ወጥ አዘዋዋሪዎች ሚና ከፍተኛ ነው። እነዚህ በህገ ወጥ መንገድ ዜጎች ወደ ተለያየ ቦታ እንዲንቀሳቀሱ ነው የሚያደርጉ ደላሎች ከተለያየ ጥቅም በማግኘት ዜጎች የሚያጋጥማቸውን ነገር ሁሉ ነገር የተመቻቸ ነው በሚል የተሳሳተ መረጃ በመስጠት ለችግር እንዲያጋልጡ እያደረጉ ነው። በዚህ ረገድም የራሱ የቻለ ነው ስራ እየተሰራ ነው። ባጠቃላይ ግን እነዚህ ችግር የሚያጋልጡ ነገሮችን የደንብ ዝርዝር አይቶ መፍትሄ ማስቀመጥ የሚያስፈልግ ነው የሚሆነው። ይሄ ደግሞ በዛ ተቋሙ ብቻ ሳይሆን በተለያዩ የሚመለከታቸው አካላት በኩል ብዙ ትኩረት ሊሰጡ የሚገባ ጉዳይ ነው። በዚህ አስቸጋሪና አስከፊ ህግ ወጥ የበረሃ መንገድ ተጉዘው ወደ መካከለኛው ምስራቅ አገራት ለመጓዝ ከሞከሩት ውስጥ ባለፈው ሳምንት ከዘጠና በላይ ስደተኞችን አሳፍራ ከጅቡቲ ወደ የመን በመጓዝ ላይ የነበረች የአሳ ማስገሪያ ጀልባ በመሰባበሯ ለጠና ረሃብና ጥም መጋለጣቸውንና አንዳንዶቹን በተስፋ መቁረጥ ጭምር ራሳቸውን ባህሩ ወርውረው ለህልፈት መዳረጋቸውን ዓለም አቀፉን የፍልሰተኞች ድርጅት አይወምን ጠቅሰን መዘገባችን ይታወሳል። በተጨማሪም ሐምሌ 18 ቀን ከሊቢያ ጠረፍ አቅራቢያ ሜዲተራኒያን ባህር ላይ በጀልባ ተሳፍረው ከነበሩ 250 ያህል ስደተኞች ውስጥ 150 ያህሉ መስጠማቸውን የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር አስታውቆ ነበር። 147ቱ ስደተኞች በአሳ አስጋሪዎች እርዳታ ህይወታቸው መትረፉን እና አብዛኞቹም የ የኤርትራና የሱዳን ዜጎች መሆናቸውንም አስታውቆ ነበር። ይሁንና በዛሬው ዕለት የሀዘን መግለጫ ያወጣው የትግራይ ክልል ኮሚኒኬሽን ቢሮ በዚህ አደጋ ኢትዮጵያውያን መሞታቸውን ከኤብሮ ወረዳ ብቻ አስራ ስድስት ሰዎች እንደሚገኙበትና መርዶም ለቤተሰቦቻቸው እየተነገረ እንደሆነ አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ዜጎች ወደ እነዚህ ወደ መካከለኛው ምስራቅ ሀገራት ለመሄድ የሚነሳሱበት አንዱ መንገድ የስራ እድል አግኝተው የራሳቸውን ኑሮ ለማሸነፍ ከሚያደርጉት ፍላጎት የመነጨ በመሆኑ ህጋዊና ትክክለኛ ሆነው እንዲሄዱ መንግስት መንገድ አመቻችቷል ብለዋል። ከዚህ አኳያ በኢትዮጵያ መንግስት ደረጃ ከአረብ ኤምሬት፣ ከቀጣር፣ ከሳኡዲ አረቢያ ከጆርዳን ደን እንደዚሁ የስራ ስምምነቶች ሌበር አግሪመንቶች ተደርገዋል። እንግዲህ የመኝ ሌበር አግሪመንቶች መኖርና ወደ ተግባር መቀየር ጠቀሜታው ወደዚያ አካባቢ ለመንቀሳቀስ ዜጎች በሚፈልጉበት ጊዜ ህጋዊ ሆነውን የክፍያቸውን ሁኔታ፣ የአኗኗራቸውን ሁኔታ፣ የጤናቸውን ሁኔታ ችግርም ሲያጋጥም ችግር የሚፈታበትን አግባብ በሚገባ የሚያመላክት በመሆኑ በዚህ አይነቱ ውል አድርጎ መሄዱ የዜጎች እንቅስቃሴ የሚመረጠው ይሄ መንገድ ይሆናል። እንግዲህ በዚህ ስምምነት መሰረት የስራ ቅጥር ድርጅቶች ስራ የጀመሩ አሉ። መጀመሪያው ከሳውዲ አረቢያ ጋር ነው። በተለይ ወደ ሳውዲ አረቢያ በህጋዊ መንገድ ጠኞች መሄድ የሚችሉበት መንገድ ተመቻችቶ እንቅስቃሴዎች እየተደረጉ ነው። የኢትዮጵያና የሳውዲ አረቢያ መንግስት እውቅና የሰጧቸው የስራ ቅጥር ተቋማት ስራቸውን መጀመሪያቸውንና ከአራት ቀናት በፊት የመጀመሪያዎቹ ህጋዊ ሰራተኞች ሳውዲ መግባታቸውን አቶ ነቢያት ተናግረዋል። አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች ከምሽቱ ሶስት ሰዓት ከሰላሳ ሶስት ደቂቃ ነው አሁን አዲስ አበባ ላይ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር አት ቪኦኤ አምሐሪክ ብላችሁ ተከተሉን ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኙናላችሁ። እንዲሁም ቪኦኤ ሆርን ኦፍ አፍሪካ ብላችሁ የቪኦኤን አፕ ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አዱር ራዲዮ 94.3 ላይም በቀጥታ እንደመጣለን። እንዲሁም በየዕለቱ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ዝግጅታችንንም አዳምጡ። አሁን የደረሰኝ ዜና እረፍታ ላጠር ያለ በልዩ ልዩ ዲፕሎማሲያዊና የኃላፊነት ቦታዎች ሀገራቸውን ኢትዮጵያን ያገለገሉት አምባሳደር አያሌው ማንደፍሮም ባለፈው እሁድ በተወለዱ በሰማንያ አራት ዓመት ዕድሜያቸው አርፈዋል። አምባሳደር አያሌው በጊዜያዊ ወታደራዊ መንግሥት ዘመን በሺ ዘጠኝ መቶ ሰባዎቹ ውስጥ በአሜሪካ የኢትዮጵያ አምባሳደር ሆነው አገልግለዋል። በሺ ዘጠኝ መቶ ሰባ ስምንት ዓመተ ምሕረት የደርግን ፖሊሲ በመቃወም ስራቸውን ለቀዋል። ከዚያ ወዲህ ባለው ጊዜ በዋሽንግተን ዲሲ አካባቢ ኑሯቸውን አድርገው በተለያዩ ማህበረሰባዊ ጉዳዮች ውስጥ ጉልህ የመሪነት ሚና ሲጫወቱ ቆይተዋል። አምባሳደር አያሌው ማንደፍሮ የመከላከያ ሚኒስትር፣ በውጭ ጉዳይ ሚኒስቴር በከፍተኛ የኃላፊነት ቦታዎች አገልግለዋል። በሶማሊያም የኢትዮጵያ አምባሳደር ነበሩ። ለአምባሳደር አያሌው ማንደፍሮ ነገ ሜሪላንድ በሚገኘው መድኃኔ ዓለም ቤተ ክርስቲያን የፍትሐት ስርዓት ከተከናወነ በኋላ አስከሬናቸው ወደ ኢትዮጵያ እንደሚሸኝ ታውቋል። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የሰዓቱን ዋና ዋና የዓለም ዜና አዳነች ታሰማናለች። በሌትናንት ጀነራል ልኡል ፈሓድ ቢን ቱርኪ ቢን ዓብዱልዓዚዝ የሚመራ ከፍተኛ የሳውዲ አረቢያ ልኡክ ትላንት አስመራ ላይ ከፕሬዝደንት ኢሳያስ አፈወርቂ ጋር ተገናኝቶ ስለ ቀይ ባህር ቀጠና የጸጥታ ጉዳይ መነጋገራቸውን ሻዕባይት የተባለው የኤርትራ መንግሥት ድረገጽ ገልጿል። የተባበሩት መንግሥታት ድርጅት የስደተኞች ኮሚሽን ሜዲትራንያን ባህር ላይ ፍልሰተኞችን ከአደጋ ለማትረፍ የሚንቀሳቀሱ ጀልባዎችና ሰዎች ላይ ከባድ ቅጣት ለመጣል የኢጣሊያ ፓርላማ ያሳለፈው ውሳኔ ያሰጋው መሆኑን አስታወቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዛሬ ከሚጎበኟቸው በቅርቡ የጅምላ ቶክስ ከተከፈተባቸው ሁለት ከተማዎች አንደኛው የሆነውን ዳይተን ኦሃዮን እየጎበኙ ነው። አመሰግናለሁ አዳነች ለአርዕስተ ዜናው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሽያኑ ቫስኮ ቮላሪች፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ ብላቸው፣ እያስተናገድናችሁ ያለ ነው። ሰሎሞን አባትና አዳነች ፍስሀየ ነን። ከአሜሪካ ድምጽ ራዲዮ ጣቢያ በ22 በ19ና በ25 ሜትር ባንድ የሚሰራጭላችሁ ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሐሪክ ላይ እንገኛለን። ወደ ተከታዩ ቅንብር እናልፋለን። አሜሪካና ህዝቧ። በዛሬው አሜሪካና ህዝቧ ፕሮግራማችን የኖቤል የሥነ ጽሑፍ ተሸላሚ ጥቁር አሜሪካዊቷ ደራሲ ቶኒ ሞሪሰን ይታሰባሉ። አዘጋጅና አቅራቢ ቆንጅታየ። ቢለቪድ፣ ሶንግ ኦፍ ሶሎሞን እና በሌሎችም መጽሐፍቷ በቆዳ ቀለም ልዩነት በተዋጠች ሀገር ጥቁር አሜሪካውያን ማንነታቸውንና ነፃነታቸውን ፍለጋ የተጓዙባቸውን መንገዶች መርምራለች። ሰኞ ዕለት ማታ በአጭር ጊዜ ህመም በ88 ዓመቷ ያረፈችው ቶኒ ሞሪሰን፣ ቶኒ ሞሪሰን በቤተሰቧና በሚወዷት ጓደኞቿ ተከባ በሰላም ለዘላለሙ አንቀላፍታለች ይላል ቤተሰቧ ስለ ህልፈቷ ያወጣው መግለጫ። ቶኒ ሞሪሰን እንደ አውሮፓውያን አቆጣጠር በ1970 ዓ ም የመጀመሪያ መጽሐፏን ደ ብሉስት አይን ስትደርስ ወደ 40 ዓመት ዕድሜዋ ተቃርባ ነበር። ከዚያ በቀጠሉት 25 ዓመታት ለንባባ በቃቻቸው ሥራዎቿ የኖቤል የሥነ ጽሑፍ ሽልማት በመቀበል የመጀመሪያ ጥቁር ሴት የመሆን ታሪክ ተመዝግቦላታል። የኖቤል የሽልማት ኮሚቴ የራዕይ ኃይልና ቅንያዊ ውበት በተላበሱ ድርሰቶቿ የአሜሪካ እውነተኛ ተጨባጭ ታሪክ መሰረታዊ አካል ለሆነው ገጽታ ነፍስ የዘራች ሲል አክብሯታል። ድርሰቶቿ ራሳቸው ቋንቋ ናቸው ብሏል። ኖቤል ከዘር ልታላቅቀው የታተረችለት ቋንቋ ሲልም አድንቋታል። ለዚህ ታሪካዊ ሽልማት ስለ መብቃቷ ስትናገር እኔም እንደ አብዛኞች ደራሲያን በሥነ ጽሑፍ ሥራዎቼ ለሽልማት ቦታ አልሰጥም ያናውቃለሁ። ይህን ሽልማት በማግኘቴ ግን ጥልቅና ያልተቋረጠ የደስታ ስሜት እንደፈጠረብኝ ነው የምነግርህ። በመጽሐፍቷ በጥቁሮች ታሪክ ባሪያ ፍንገላና ዘረኝነት በግለሰቦች ህይወት ውስጥ የነበራቸውን ሚና መርምራለች። ገጸ ባህሪዎቿን በዲሞክራሲ ተመክሮ ጎዳናችን ነጻነት የተነፈጉቱ ስትል ነው የምትገልጻቸው። እንደ አውሮፓውያን አቆጣጠር በ1988 ከዚያ በቀደመው ዓመት ለንባብ ያበቃችው ቢለቭድ በተሰኘው መጽሐፏ የፑሊትሰር ሽልማት ተሰጥቷታል። መጽሐፉ ታዋቂዋ የቴሌቪዥን ውይይት አስተናጋጅ ኦፕራ ዊንፍሪ በተዋናይነት የቀረበችበት ፊልምም ተሰርቶበታል። የቀድሞ ፕሬዚደንት ባራክ ኦባማን ጨምሮ ብዙዎች አሜሪካውያን በሕይወት ያሉ የሀገራችን ደራሲያን ቁንጮ ሲሉ ያደንቋታል። ፕሬዚደንት ባራክ ኦባማ በ2012 በዩናይትድ ስቴትስ ለሲቪሎች ከሚሰጡ ሁሉ ታላቁ የሆነውን ፕሬዚደንታዊ የነጻነት ሜዳሊያ አበርክተውላታል። ከቶኒ ሞሪሰን ድርሰቶች የሚፈልቁት ሞራላዊና ስሜት ኮርኳሪ ድምፀቶች ያላቸው ጥንካሬ በሌሎች ብዙ ጸሐፊዎች ያልተሞከሩ ናቸው። ቶኒ ቅንያዊ ውበት በተላበሱ ጥፍትና ግልጽ ብለው ሁሉን አካታችም ጭምር በሆኑ ድርሰቶቿ ጥልቅ በሆነ መንገድ ነው አንባቢን የምትደርሰው። ኦሃዮ ክፍለ ግዛት ሎሬን ከተማ የተወለደችው ቶኒ ሞሪሰን አባቷ የብረታብረት ፋብሪካ ወዛደር ነበሩ፣ እናቷ የቤት ሰራተኛ። ዋሽንግተን ዲሲ የሚገኘው ሃወርድ ዩኒቨርሲቲ ስትማር የአፍሪካውያንንና ዊልያም ፎክነርና ቨርጂኒያ ውልፍን ጨምሮ የእንግሊዛውያንና የአሜሪካውያን ድርሰቶችን አንብባለች። ከሁሉም በላይ የስነ ጽሑፍ ህይወቴ ላይ ተጽዕኖ ያሳደሩብኝ ግን ትላለች እንደ ቺንዋ ቼቤን የመሳሰሉ አፍሪካውያን ደራሲያን ናቸው የመጀመሪያውን ታላቅ ትምህርት የቀሰምኩት ከቺንዋ አቼቤ ቲንግስ ፎል አፓርት ከሚለው ድርሰቱ ነው ስትልም በአንድ ወቅት ተናግራለች አመሰግናለሁ ቆንጂት ድንቅ ዘገባ ነበረ ወደ ተከታዩ ቅንብር እናልፋለን ዴሞክራሲ በተግባር በአሁኑ ወቅት ኢትዮጵያ ውስጥ በጠቅላይ ሚኒስትር ጽሕፈት ቤት ከሚዘጋጁ የውይይት መድረኮች ጀምሮ መንግስታዊና መንግስታዊ ያልሆኑ ድርጅቶች የተለያዩ መድረኮችን እየከፈቱ ናቸው። ተቃዋሚ የፖለቲካ ድርጅቶች የሚያሰናዷቸውም የቁጥራቸውን ያህል አይሆን እንጂ አንዳንዶቹ ተመሳሳይ መድረኮች ይዘጋጃሉ። ዛሬም አንድ አዲስ ፓርቲ ያዘጋጀውን የውይይት መድረክ መለስካቸው አመሀ ተከታትለው ዘገባ ልኮልናል። ነጻነትና እኩልነት ፓርቲ የተሰኘ አዲስ ፓርቲ ዛሬ ያዘጋጀው የውይይት መድረክ የኢትዮጵያን የፖለቲካ አጀንዳ አድማስ ማስፋት የሚል ርዕስ ያለው ነበረ። አራት የውይይት መነሻ ሐሳብ ለሚያቀርቡ ሰዎችም አራት የተለያዩ ግን ተያያዥነት ያላቸውን ርዕሶችም አድሏል። የፖለቲካ ፓርቲዎች ዴሞክራሲና የፌዴራል ስርዓት ግንባታ በኢትዮጵያ፣ በኢትዮጵያ የፖለቲካ ትኩረት የተነፈጉ አጀንዳዎች፣ የአርብቶ አደሩ ልማት እንደማሳያ፣ የኢትዮጵያ ፖለቲካ አንኳር አጀንዳዎች እና የኢትዮጵያ የፖለቲካ የወደፊት ትኩረት አቅጣጫ በሚሉ ርዕሶች ላይ ነበረ። የውይይቱ ሐሳብ አቅራቢዎች አጠራጠር ያሉ ንግግሮችን ያደረጉት። የፖለቲካ ፓርቲዎች ዴሞክራሲና የፌዴራል ስርዓት በኢትዮጵያ በሚለው ርዕስ መነሻ የመወያያ ሐሳብ የሰጡት ዶክተር ሲሳይ መንግሥቴ በአዲስ አበባ ዩኒቨርሲቲ የሕግና አስተዳደር ትምህርት ኮሌጅ የሰብአዊ መብቶችና ፌዴራሊዝም መምህር ናቸው። በሳቸው አመለካከት ባለፉት ሃያ ሰባት ዓመታት በኢትዮጵያ ውስጥ ያለው ፖለቲካ ብሔር ተኮር ሆኖ ቆይቷል። ዜጋ ተኮር፣ ሐሳብ ተኮር፣ ርዕዮተ ዓለምን መሠረት ያደረገ ፖለቲካ ወደ ጎን ተገፍቷል ይላሉ። አሁን ያለው የሀገሪቱ ፖለቲካ የሚያጠነጥነው በብሔር በማንነት ዙሪያ ነው። በዚህም ምክንያት በአንድ በኩል የፓርቲዎች ቁጥር እየጨመረ፣ በሌላ በኩል ደግሞ ሐሳብ እየደከመ እንደመጣ ያብራራሉ እናም ዋናው የሀገሪቱ የፖለቲካ ችግር ነው ያሉትን በዚህ መንገድ ገልጸውታል። ሀሳብ ተኮር ፖለቲካችን ተዳክሞ፣ ብሔር ተኮር ፖለቲካችን በእጅጉ ተጠናክሮ ከአብሮነት ከአንድነት እና ተመሳሳይ ፍላጎት ያለን ሰዎች በሀሳብ በሰውነታችን ልናሟላው የሚገባውን ነገር ወደ ጎን እየተው በተወሰነ ማንነት ዙሪያ የማተኮር ነገር እናያለን። ስለዚህ ይሄ ለሀገራችን አንድነት እድገት እና የሰለጠነ ፖለቲካ የራሱን አሉታ አስተዋጽኦ እያበረከተ መምጣቱን መመልከት እንችላለን። ዶክተር ሲሳይ መንግስቴ ስለ ኢትዮጵያ የፌዴራል ስርዓትና ስለ ህገ መንግስቱ ችግሮችም አንዳንድ ነጥቦችን አንስተዋል። ካነሷቸው ነጥቦች መካከል ሕገ መንግሥቱን ለማሻሻል አንቀጽ ቢኖርም ላለፉት አምስት ዓመታት ወይንም ሕገ መንግሥቱ በፀደቀበት ጊዜ ጀምሮ አንድም ማሻሻያ ለመደረጉ የሥርዓቱን ኢዴሞክራሲያዊነት እንደሚያሳይ ይጠቁማሉ። አለፍ ብለውም ይህን ህገ መንግሥት ያረቀቁ ወገኖች ቅድሚያ የሰጡት ለሀገር መገንባት ሳይሆን ለመነጣጠል እንደሆነ በምሳሌ ያስረዳሉ። ከዚህ አሁን በፌደሬሽን ምክር ቤት እውቅና ያገኙ ሰባ ስድስት ብሔረሰቦች አሉ። ሰባ ስድስት ክልል መመስረት ይችላሉ ማለት ነው። ኢትዮጵያ ውስጥ ማንም ሊከለክል አይችልም። ማንም ቢጮህ ቢጮህ ሰሚ የለውም። አሁን የሲዳማ ጥያቄ የደቡብ ላይ አስር እንትን ጠየቀ ምናምን፣ ብዙውን ሰው ያስደንቀዋል፣ ያስገርመዋል። እኔ አያስገርመኝም፣ ምክንያቱም ህገ መንግስቱ ገና ሲቀረጽ ይሄን ብሎ ነው የተነሳው። እና ለምንድን ነው የሚገርመን ይሄን ማስቀረት የሚቻለው ህገ መንግስቱ ሲሻሻል ብቻ ነው። በመጨረሻ ማለት የምፈልገው ህገ መንግስቱ በየጊዜው እየተሻሻለ አሁን ያልናቸውን ችግሮችም ሌሎች ያላነሳዋቸው ችግሮች በርካታ ችግሮች አሉ። እነዚህን በአግባቡ ሊያካትት ሊይዝ የሚችለው እየተሻሻለ ሲሄድ ነው። በዛ መልክ መታሰብ ፖለቲካችንም በዚህ መልክ መቃኘት አለበት። ዴሞክራሲያችንም እስከዚህ ድረስ እውነተኛ መሆን መቻል አለበት። አለዛ የውሸት ነው የሚሆነው። የሚል መልእክት ነው ያለ። የኢትዮጵያ የፖለቲካ እንኳር አጀንዳዎች በሚል ርዕስ የመወያያ መነሻ ሐሳብ ያቀረቡት በፕሪቶሪያ ዩኒቨርስቲ ደቡብ አፍሪካ መምህር የሆኑት ዶክተር መላኩ ተገኝም ሕገ መንግሥት መሻሻል አለበት በሚለው ሐሳብ ላይ የበኩላቸውን አክለው ነበረ። ኮንስቲቱሽን ልክ እንደ መጽሐፍ ቅዱስ ወይም እንደ ቆራን የማይነካ የማይገረሰስ፣ የማይለወጥ ተደርጎ ተወስዷል። ማንኛውም ፖለቲካል ፍኖመና በተወሰነ ደረጃ በተወሰነ ጊዜ ኤመርጅ የሚያደርገው በጊዜው ባለው በጊዜ በነበረው ሁኔታ ነው። ያ ሁኔታ ደግሞ ዘላለም ይኖራል ማለት አይደለም። ሁኔታዎች መቀየራቸው አይቀርም። ስለዚህ ሁኔታዎች ሲቀየሩ ሕጎችም መቀየራቸው አይቀርም። ስለዚህ ኮንስቲቱሽንም ደግሞ መቀየር አለበት፣ ሊቀየር የሚችልበት ሁኔታ መኖር አለበት። የኢትዮጵያ ፖለቲካ የወደፊት አቅጣጫ በሚለው ርዕስ ላይ አስተያየታቸውን የሰጡት የባንክ ባለሙያውና ቀደም ባሉት ዓመታት በኢትዮጵያ ፖለቲካ ውስጥ ንቁ ተሳታፊ የነበሩት አቶ ሙሼ ሰሙ ናቸው። አቶ ሙሼ ሰሙ በሀገሪቱ ውስጥ ስላለው ወይም እየታየ ስለሚገኘው የለውጥ ምንነትና ትርጉም ከስምምነት መድረስ አለብን ይላሉ። የለውጥ ኃይል ነኝ ቢሎ ለውጥን አምጥቻለሁ የሚለው ኃይል ሌላ የለውጥ አጀንዳ እንዲመጣ አይፈልግም። ስለዚህ ግጭትን ሊጋብዝ ይችላል። አይ ለውጥ አልመጣም የሚለው ኃይል ደግሞ አዲስ የለውጥ አጀንዳ ኢንትሮዲውስ ማድረግ ስለሚፈልግ ሌላ ግጭት ይዞ ሊመጣ ይችላል ብዬ አስባለሁ እና ይህንን ወደኋላ ተመልምሰን መመርመርና በቅጡ መፈተሽ አለብን። የወደፊት ህይወታችንን የተሻለ ለማድረግ ስንማኝ ማለቴ ነው። ቅድም እንዳልኩት ሁላችንም እንደ ሰው ፍላጎታችን ወይንም መሰረታዊ መነሻችን የተሻለ ቁሳዊና ስነ ልቦና እርካታን ማግኘት ይህን ቁሳዊና ስነ ልቦና እርካታ ለማግኘት በምናደርገው ትግል ውስጥ የአንድነት አጀንዳው ቅድም እንዳልኩት ኢትዮጵያዊነት ብሎ የሚያራምደው የብሔር ፖለቲካ የሚያራምደውና የብሔር ፖለቲካን ደግሞ ሌሎች በማግለል ላይ የሚያካሄደው ኃይሎች የሚፈጥሩት ግጭት የመነሻችንም የመድረሻችንም ወይም የግባችን ውጤት መለኪያ ይሆናሉ የሚል እምነት ነው ያለኝ። የተነሱት ሀሳቦች አያሌና የተለያዩ ናቸው። የውይይቱን ሁለተኛ ክፍል በሌላ ዝግጅት ይዘን ለመቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ወደ ተከታዩ ርዕስ እናልፋለን። ሴቶችና ቤተሰብ። አራስ ልጅ ይዘው ለፓርላማ ስብሰባ የገቡ የኬንያ የምክር ቤት አባል ከስብሰባው በጥበቃ ሰራተኞች ታግደዋል። የምክር ቤቷ አባል ከፓርላማ እንዲወጡ ጠባቂዎች አስገድዷቸው ልጃቸውን እያስገደዷቸው ልጃቸውን ጡት ስላጠቡ መሆኑ ተገልጿል። ገልሞ ዳዊት ዝርዝር አለው። የኬንያዋ ኳሌ ግዛት የፓርላማ አባል ዙሌይካ ሀሰን ዛሬ ህፃን ልጃቸውን ይዘው በመግባታቸው ከስብሰባ ታግደዋል። ፓርላማ ውይይት እያደረገ ባለበት፣ ዙሌይካ ሀሰን የአምስት ወር ልጅ ህፃን ይዘው መደበኛ ጉባኤ ሊካፈሉ ሲሉ በጸጥታ ጠባቂዎች ከጉባኤው እንዲወጡ ተደርገዋል። የስብሰባውን አዳራሽ እያቋረጣችሁ ያላችሁት ስርዓት እንድታከብሩ ጠይቃለሁኝ። ተወካይዋ ከክስተቱ በኋላ ለጋዜጠኞች ሲናገሩ ድርጊቱ የሴቶች መብትን የሚጻርር ነው ብለዋል። የማልቀርበት ጉዳይ ሆነብኝ። ስለዚህ ወይ ልጄን ይዤ መምጣት አለዚያም ከስራ ገበታዬ መቅረት ነበረብኝ። ስለዚህ ልጄን ይዤ ሊሄድ ብዬ መጣሁ። የመረጠኝን ህዝብ ለመወከል ማለት ነው ልጅ ስላለኝ መቀጣት የለብኝም። ልጅ መውለድ የተፈጥሮ ጸጋ ነው እኮ። ሌሎች ሴት ፓርላማ አባላትም ድርጊቱን ተቃውመዋል። የሀገር ውጋ ውጪ መስሪያ ቤት በሴት ላይ እንዲህ አይነቱን እርምጃ ከወሰደ በሌሎች መስሪያ ቤቶች የሚሰሩ ሴቶች መብት ምን ያክል የተጠበቀ ነው የሚል ጥያቄ ያነሳ ነው ሲሉም ተደምጠዋል። የኬንያ ኬንያ ፓርላማ ኮሚሽን ከስድስት ዓመታት በፊት ልጅ ያላቸው ሴቶች የፓርላማ አባላት ልጆቻቸውን የሚያጠቡበትና የሚንከባከቡበት ክፍል እንዲያዘጋጅ በፓርላማ አባላት እንደ አውሮፓውያን አቆጣጠር ነሐሴ 2013 ተጠይቀው ነበር። ኮሚሽኑ ግን እስካሁን ውሳኔውን ወደ ተግባር አለመለወጡን ሴቶች ፓርላማ አባላቱ ተናግረዋል። በኬንያ ህግ ህጻን ልጅ ይዘው ፓርላማ መግባትን የሚከለክል ድንጋጌ ወይም ህግ የለም። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ አመሰግናለሁ ገልሞ ለዘገባው። ክቡራትና ክቡራን አድማጮች የሴቶችና ቤተሰብ ዝግጅታችን ይቀጥላል። ይህ በእንዲህ እንዳለ ግን እናቶች ቤት ውስጥም ሆነ ሥራቸው ቦታ ላይ ሆነው ልጆቻቸውን እንዲያጠቡ የሚያበረታቱ ፖሊሲዎችን መንግሥታት እንዲያወጡ የተባበሩት መንግሥታት ድርጅት መክሯል። የዓለም የጤና ድርጅት የመንግሥታቱ ድርጅት የሕፃናት አጣዳፊ ዓለም አቀፍ ድጋፍ ፋንድ ዩኒሴፍ እንደሚሉት የእናቶቻቸውን ጡት እየጠቡ ያደጉ ጤናቸው በተሻለ ሁኔታ የጠነከረና ሕይወታቸውም ውጤታማ ነው። የዓለም ጡት የማጥባት ሳምንት እየተካሄደ ከሚገኝባት ከጄኔቫ ሊሳ ሽላይን ያጠናቀረችውን ዘገባ ቆንጅታየ ለቤተሰብ ፕሮግራም እንደሚከተለው አዘጋጅተዋለች። ሕፃናት ጡት እየጠቡ ሲያድጉ እናቲቱም ሕፃኑም መጠነ ሰፊ ጠቀሜታ እንደሚያገኙበት ነው የጤና ባለሥልጣናት የሚያስገነዝቡት። የሚያጠቡ እናቶች ኦቨሪ የሚባለው እንቁላል የሚፈጠርበት የሥነ ተዋልዶ ክፍል ካንሰር፣ የጡት ካንሰርና ለስኳር በሽታ የመጋለጣቸው እድል እንደሚቀንስ የጤና አዋቂዎች ይናገራሉ። ለህጻናቱ ደግሞ የአጭር ጊዜም የዘለቄታም ጠቀሜታው ብዙ ነው። የእናት ጡት ወተት ለአንጎል ጤናማ እድገት ይበጃል። የሰውነታቸውን የበሽታ መከላከል አቅምም ያፈረጥምላቸዋል። ታዲያ በዓለም ዙሪያ ልጆቻቸውን ጡት የማያጠቡ እናቶች ቁጥር አነስተኛ የሆነው በበለጸጉት ሀገሮች እንደሆነ ነው የተባበሩት መንግስታት ድርጅት ያካሄደው አንድ ጥናት የሚያሳየው። እንዲያውም ሙሉ በሙሉ ጡት ብቻ ጠብተው የሚያድጉ ህጻናት ከ25 ከመቶም ያንሳሉ በባለጸጎቹ ሀገሮች። ባለጸጋ ያልሆኑ ሀገሮች ለምሳሌ ሩዋንዳን የወሰደን እንደሆነ ዘጠና ከመቶ ህጻናቷ ጡት ጠብተው ነው የሚያድጉት። ሌሎች ሀገሮች ቡሩንዲ፣ ሽሪላንካ፣ ወዘተ ደግሞ እስከ 80 ከመቶ ይደርሳሉ። የዓለም የጤና ድርጅት የስነ ምግብ ክፍል ኃላፊ ሎረንስ ግራመር ስትሮን ለቪኦኤ በሰጡት ቃል የባለጸጎቹ ሀገሮች ልጆች የናጡት እየጠቡ ቢያድጉ ምንኛ በተጠቀሙ ይላሉ። ጡት ጠብተው የሚያድጉ ልጆች ሲያድጉ ከመጠን በላይ የመወፈር ሁኔታ አይገጥማቸውም። በአራስነት በድንገት የመሞት እድላቸውም ይቀንሳል። ሊኪሚያ ለሚባለው የደም ካንሰርም እንዲሁ ያለመጋለጥ እድላቸው ከፍ ይላል። አነስተኛ ገቢ ባላቸው አገሮች ደግሞ የመተንፈሻ አካላት ለበሽታ አምጪ ተዋሲያን እንዳይጋለጡና ተቅማጥም በብዛት እንዳያጠቃቸው ይረዳቸዋል። የናት ጡት ጠብተው የሚያድጉ ልጆች ቢበረክቱ ይላል ጥናቱ፣ በየአመቱ 823 ሺህ ልጆችን ከመቀጨት መታደግ ይቻላል። በየአመቱ 20 ሺህ ሴቶች በጡት ካንሰር ሳቢያ ሕይወታቸውን እንዳያጡም ይከላከላል። አንድ የዓለም ባንክ ጥናት እንደደረሰበት ይላሉ የዓለም የጤና ድርጅቱ የስነ ምግብ ኃላፊ። ጡት ማጥባት እንዲስፋፋ ለማበረታታት አቅምን ማዋል ትርፉ ብዙ ነው። ጡት ማጥባትን ለማበረታታት፣ ለማመቻቸት ወጪ ለምትደረገው ለእያንዳንዷ ዶላር ከምጣኔ ሀብት እድገት አንጻር ሲመዘን 35 ዶላር ትርፍ እንደሚገኝበት ይገምታል። በሌላ መልኩ ደግሞ በዓመት ሲሰላ እናቶች ልጆቻቸውን ጡት ባለማጥባታቸው በዓለም አቀፍ ምርታማነት ላይ የ302 ቢሊዮን ዶላር ኪሳራ ይደርሳል። መንግስታት ለእናቶች ቢያንስ የ18 ሳምንታት ደመወዝ የሚከፈልበት የወሊድ ፈቃድ በሕግ በመደንገግ ጡት ማጥባትን እንዲያበረታቱና እንዲደግፉ የዓለም የጤና ድርጅትና ዩኒሴፍ የተባበሩት መንግስታት የሕፃናት መርጃው ድርጅት ተማጽኖ አቅርበዋል። አባቶችም በሕፃናት እንክብካቤ እኩል እንዲሳተፉ ለማበረታታት እንደ ሴቶቹ ሁሉ ፈቃድ እንዲሰጣቸው ድርጅቶቹ ያሳስባሉ። አሰሪዎች ወደ ስራ ገበታቸው ለሚመለሱ ጡት የሚያጠቡ እናቶች ንጽሕናው የተጠበቀ ገቢ ወጪ ሳይኖር እንደልባቸው ዘና ብለው የሚያጠቡበት ቦታ እንዲከለልላቸው ወይም ወተቱን አልበው በንጽሕና የሚያስቀምጡበት ቦታ በማዘጋጀት መተባበር እንዳለባቸው ነው የተባበሩት መንግስታት ድርጅት መስሪያ ቤቶቹ የሚያሳስቡት። አመሰግናለሁ ቆንጂት። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አንዳንድ መረጃዎችንም እናካፍላችኋለን። አሁን የማጠቃለያ ዜናውን አዳነች ታሰማናለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ከሚጎበኟቸው በቅርቡ የጅምላ ቶክስ ከተከፈተባቸው ሁለት ከተሞች አንደኛው የሆነውን ዴይተን ኦሃዮን እየጎበኙ ነው። ዛሬ ከዋይት ሀውስ ቤተ መንግስት ከመነሳታቸው በፊት በመሳሪያ ቁጥጥር ላይ በጣም ጥሩ በሆነ ውሳኔ ላይ እንደርሳለን ብለው ነበር። ይሁንና መሳሪያ የሚገዙትን ሰዎች የጀርባ ታሪክ ማጥናት ያስፈልጋል የሚል እምነት ቢኖራቸውም ስለ መሳሪያ እገዳ የፖለቲካ ፍላጎት የለም ብለዋል ፕሬዚዳንቱ። በአፍጋኒስታን መዲና ካቡል በሚገኘው የፖሊስ ጽፈት ቤት አጠገብ ዛሬ መኪና ውስጥ የተጠመደ ቦምብ ፈንድቶ ቢያንስ 14 ሰዎች መገደላቸውን የሀገሪቱ ባለሥልጣኖች ገልጸዋል። ፓኪስታን ከህንድ ጋር ያላትን መላ የዲፕሎማሲያዊና የንግድ ግንኙነትን ዛሬ ከቀነሰች በኋላ በኢስላማባድ ከፍተኛ የህንድ ኮሚሽነርን አባራለች። ህንድና ፓኪስታን ይገባናል የሚሉት ካሽምር ክልል የነበረውን ልዩ ቦታ ህንድ በመሻሯ ነው ፓኪስታን እርምጃውን የወሰደችው። ደቡብ ኮሪያ በግዛቷ ላሉት የዩናይትድ ስቴትስ ወታደሮች የወጪ ድርሻዋን ከፍ ለማድረግ መስማማቷን ፕሬዚደንት ዶናልድ ትራምፕ ጠቁመዋል። ትራምፕ ስለ ገንዘቡ ልክ ባይገልጹም ከሴኡል ስለ ገንዘብ ድርሻ ድርድር ተጀምረዋል ብለዋል። ደቡብ ኮሪያ ግን ስለ ጉዳዩ የሚደረገው ንግግር ገና ይጀምራል ብላለች። አመሰግናለሁ አዳነች። ለማጠቃለያ ዜናው፣ ክቡራትና ክቡራን አድማጮች አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 29 ብር ከ06 ሳንቲም ተመንዝሯል ዛሬ። በነገራችን ላይ የኢትዮጵያ ብሔራዊ ባንክ ከሁለት ወራት በላይ ከዘለቀ ጊዜ በኋላ ዛሬ ዌብሳይቱን አዲሷ አድሷል። መረጃዎቹ ሁሉ አዳዲስ ናቸው። ከጥቂት ደቂቃዎች በፊት እንደተመለከትኩት የባንክ የመሸጫ ዋጋ 29 ብር ከ64 ሳንቲም ነው። የ1 ዶላር የባንክ የመግዣ ዋጋ 29 ብር ከ06 ሳንቲም ነው። አንድ ዩሮ 32 ብር ከ54 ሳንቲም ነው። አንድ የእንግሊዝ ፓውንድ 33 ብር ከ85 ሳንቲም ነው። ኤንቢኢ ጂኦቪ ኢቲ ላይ ብትገቡ 18ት ምንዛሪዎችን የያዘ ዝርዝር ታገኛላችሁ። የወርቅ ዋጋ በዛሬው ተመን መሰረት የ24 ካራት 99.96 ከመቶ ጥራት ያለው 47 ዶላር ከ06 ሳንቲም ነው ግራሙ፣ በኢትዮጵያ ብር 1435 ከ84 ነው። የኢትዮጵያ ሜቴሮሎጂ ድርጅት ባወጣው ትንበያ ነገ አዲስ አበባ ዝናባማ ትሆናለች። ሙቀቷ ከፍተኛው 18 ዝቅተኛው 12 ዲግሪ ሴልሽየስ ነው የሚሆነው። አበበ ቢቂላ ዛሬ 924 ዓ ም ተወለደ። ሻምበል አበበ በሕይወት ቢኖር ኖሮ ዛሬ 87 ዓመቱን አድምቀን እናከብርለት ነበረ። አበበ ቢቂላ እንኳን ተወለድክ! የኢትዮጵያን ስምና ክብር በዓለም ካገነኑ ሰዎችና ውጤቶቿ አንዱ ሆንክ። አበበ ቢቂላ የጥቁር አፍሪካ የድፍን ጥቁር ሕዝብ የመጀመሪያው የኦሊምፒክ የወርቅ ሜዳሊያ ባለቤት እንደሆነ ያስታውሳሉ። ለመላ ጥቁር አፍሪካ ማለት ነው። በመጪው ሰኞ የአበበ ቢቂላን ታሪክ ትንሽ ጠቀም አድርገን ማቅረብ እንሞክራለን። ዝግጅታችን ወደ መጠናቀቁ ነው። ክቡራትና ክቡራን አድማጮች፣ በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰሎሞን አባተና አዳነች ፍሳሐየንን አብራችሁን ስለቆያችሁ እናመሰግናለኝ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። እስከ ፍጻሜው ከአስናቀች ወርቁ ጋር እንተዋችሁ። አንተን ያጣሁ ጊዜ ግራ ይገባኛል Then I still şu, but <laughs> Amen.